ዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። እንደምን አላችሁ? የዋዜማ አድማጮች ይህ ምዕራፍ አንድ የተሰኘው በመጽሐፍትና በጸሐፊያን ላይ የሚያተኩረው ዝግጅታችን ነው። ለዛሬው የምዕራፍ አንድ ዝግጅታችን የመረጥናቸው ሁለቱን የሰለሞን ደሬሳን የግጥም መድበሎች ነው። አብራችሁን ቆዩን። ሰለሞን ደሬሳ ምንም እንኳን ያሳተማቸው መጽሐፍት ሁለት ብቻ ቢሆኑም አስር መጽሐፍት የጻፈ ያህል የምናስታውሰው ኢትዮጵያዊ ጸሐፊ ነው። ለምን የሚለውን ጥያቄ መመለስ አስቸጋሪ ነው። ግጥሞቹንም እያነሱ በተለመደው የሥነ ግጥም መንገድ ለመመልከትና ስለ ግጥሞቹ ለመናገር፣ ሰለሞን የጻፈበትንም መንገድ ለመረዳት በግጥሞቹ ምን እያለ እንደሆነ ማወቅም አስቸጋሪ ነው። አንዱን የሰለሞንን ግጥም አንብቦ መጨረስ በራሱ ውስብስብ የፍልስፍና ይዘት ያለው አንድ መጽሐፍ በማንበብ ሀሳቡን ለመከተል የሚደረግ አንክሮ ይጠይቃል። በዚህ ላይ ሰለሞን የሚከተለው እሱ ወለሎ ብሎ የሰየሙ የግጥም መንገድ ከተለመደው የግጥም አይነት በተለየ በት መምታት ስለሌለበት ግር ማሰኘቱ አይቀርም። ይህም ሁሉ ሆኖ ግጥሞቹ ያላቸው ቋንቋ ለዛና እስከ ተረዳነው ድረስ ህሊናችንን የሚሰረስረው የግጥሙ ይዘት ደግመን ደጋግመን ብናነበው የማይሰለች እንዲሆን አድርጎታል። በልጅነት ዘመን ምን እንደሚሉ ሳይገባ እንደምናዜማቸው የልጅነት መዝሙሮች ሁሉ ግጥሙን እያነበብን በስሜት ማዕበል እንድንናጥ የሚያደርግ ልዩ ኃይል ያላቸው ግጥሞች ወይም በእርሱ ስያሜ ወለሎዎች ናቸው። እያነበብናቸው በአንድ በኩል የግጥሙን ውል ለማግኘት ስንታገል፣ በሌላ በኩል ደግሞ ሳንወድ በግድ የሚያሳዝን በመሰለን ስናዘን፣ የሚያስደስተን በሚመስለው ስንፈነድቅ፣ በግጥሙ መዝጊያ ላይ እንደርስና እንደገና አእምሯችን በጥያቄ ይሞላል። ምንድን ነው የሚለው? ስለ ምን ሆን የሚያወራው? ከዚያ ደግመን እናነባዋለን? ደግመንም እንጠይቃለን። ደግመንም እናነባለን። ልክ የአብስትራክት ስዕል ውበት እንደማድነቅ በቀለማቱ ሕብር እየተደነቅን እንዲሁ እየወደን ነው ባይገባንም እንደምንመሰጥበት ሁሉ የሰለሞንም ግጥሞች እንዲሁ ናቸው። ሰለሞን ስለራሱና ራሱና ስለ ወለሎቹ ምን እንደሚል ለማወቅ የሁለቱም መጽሐፍቱን መግቢያዎች እያነበብን እና ከወለሎቹ መካከል ጥቂቶቹን እያነበብን ምን አይነት ስሜት እንደሚፈራረቅብን እናውጋ የዛሬውን ዝግጅታችን ሰለሞንን አንዴ ከልጅነት ሌላ ጊዜ ደግሞ ከዘቤት እልፊቱ መጽሐፍቱ ገጾችን ፈልጓል። ምን እንደሚል ገብቶን እንደሆነ እርግጠኛ ባንሆንም እኛው ራሳችን ምን እንደተሰማን እናሰላስላለን። አቶ ሰለሞን ተሳስታችኋል ካለንም ለመማር ዝግጁ ነው። ሰለሞን ደሬሳ በጥቂቱ ለመናገር፣ በ1991 ዓ ም ባሳተመው እና ዘበትልፊቱ ብሎ በሰየማት የወለሉ ስብስብ መጽሐፍ ሽፋን ላይ ሰለሞን ስለ ራሱ እንዲህ ብሎ ይናገራል። ርዕሱ ገድለ ግለሰብ ዜሮ ተብሎ ቀርቧል። ሰለሞን፣ ሽሎሞ፣ ሱለይማን፣ ሳሊሞን፣ ኢልማ ደሬሳ እናቱ አስገድዳው ከሰጡት ዘጠኝ ስሞች ዛሬ አቤት እመት የሚያስጨኸውን የነጋሲ ወለልቱ ስም ተቀበለ። እመት ከቃል አጋኖ ወዲያ ከቅዱሳን መቃብር ጋር መያያዙን ያስተማሩት አማራ ከስቱ ቢሆንም ሳሊሞን ዘብሔረ ሲጉነኝ ባይ ነው። መኮራመቴ ላይ ቀር ኤስኪሞ አገር ልወለድ እያለ ሲያመነታ፣ እናቱ በአንድ ቃሪያ ጥፊ ያልነበረውን ጆሮ ደግፋ ምዕራብ ኢትዮጵያ ጠብ አድርጋው ጩታ ጊዮርጊስት ደጃፍ ለሴፈኛው ሚካኤል ሰጠችው። ሆኖም አልፎ አልፎ እንቢተኝነት ስለሚያመው ሚኒያፖሊስ ተደብቆ ከፈረሰኛው ጊዮርጊስና ከአርባ ሦስተኛ አያቱ ከአቦደሌ ጋር በውለሎ በመማከር ላይ ይገኛል። ሰሎሞን ከጦቢያ ወዲያ ወንዝ እንዳይኖረው ብዙ አገር ኖረ። ቋንቋ አጥርቶ እንዳይማር ቋንቋ ውሃ ሜዳ ሆነበት። ሳይጠይቁት በኬንክ ኩኖ ፈርዲስ ኩኖ ተብሎ ማለቂያ አፈር መወርወር ሊሆን የዘበትልፊቱ ዜና ከዚህ አያልፍም። የሰለሞን ደሬሳን የግጥም አካሄድ የመሰለ የሥነ ጽሑፍ አይነት ከሰለሞንም በፊት ሆነ ከእሱ በኋላ የመጣ አይመስልም። እስካሁን በብቸኝነት ያለ የግጥም አካሄድ ይመስላል። የሰለሞንን ግጥም ማግኘት ከተፈለገ ምናልባትም ወደ ባህላዊዎቹ ግጥሞች መሄድ ያስፈልግ ይሆናል። በትካዜ ላይ ያለ ሰው እንጉርጉሮ፣ ሰው በተሰበሰበበት ቦታ ዜማና ግጥም እያወረዱ የሚዘፍኑ ሰዎች፣ የቃልቻ ዘፈን ወይም የለቅሶ ሙሾ ሰምቶ ለሚያውቅ ሰው እነኚህን የመሰሉ ነገሮች በየግጥሞቹ ወይም ወለሎዎቹ ውስጥ ሲፈነጠቁ ሊያይ ይችላል። ልዩ የግጥም ዘይቤ በመከተሉም ይሁን በሌላ ምክንያት ሰለሞን ለግጥም መድብሎቹ ረዘም ያለ ማብራሪያ መሰል መግቢያ አዘጋጅቶላቸዋል። ስለ ራሱ የግጥም ዘይቤ ያካሄድና ከዚያም አልፎ በእርሱ እይታ የግጥምን የወለሎንና የቅኔን ምንነት ያብራራል። ለምሳሌ ያህል በዘበትልፊቱ ትልፊቱ እንዲህ ይላል እያንዳንዱን ወለሎ ወረቀት ላይ ሳሰፍር ጭረቱን እንደ ውሄ ጅራፍ ከሚሰነጥቀው ንሸጣ የሚያልፍ አላማ ኖሮኝ አያውቅም። እዚህ ከተሰበሰቡት በቁጥር የማያንሱ ጠፍቶ መቅረታቸውም እጅግ የማያሳዝነኝ በዚሁ ምክንያት ሳይሆን አይቀርም። አልፎ አልፎ ሆዴን የምትበላኝ አንዲት በኤርትራ ነፃነት ማግስት የጻፍኳት ወለሎ ብቻ ናት። አንዳንድ ገጣሚ ወይም ወለልቱ የጻፈውን በቃል ያስታውሳል። ገብረ ክርስቶስ ደስታ ኮሌጅ ተማሪዎች በነበርን ዘመን ደግሞ ተገኘ የተሻወርቅ እንደዚህ ነበሩ። እኔ አላስታውስም። የየወለልቱ ምኞትና ተስፋ ይለያያል። የኔ ሀሌታ ምኞት አንባቢን ከኔ ሀሳብ ለማቀራረብ ሳይሆን ከራሱ ወይም ከራሷ እሸጣ ጋር ለማቆራኘት ነው። የኔማ የተጻፈለት አለፈ። ፕሮፓጋንዳ ሲቃጣኝ ደግሞ ይህን መግቢያ የሚመስል አጻጻፍ አመጣለሁ። ተቀጥላ ምኞቴ ደግሞ ወለለው፣ እንዲሰማ እንጂ ከድንጋይ የታነፀ ትርጉም እንዲገኝለት አይደለም። እኔ የምሰጠው ትርጉም አንባቢ በየቤቷ ከሚሰማት ይልቅ አይታየኝም። ዘበትልፊቱ ወለለውም ግጥምም የያዘች ይመስለኛል። ስለሆነም ወለሎና ግጥም ከመመሳሰላቸው በላይ ከቅኔ በመዛመዳቸው ግልጥ ነውና የሚለያቸውን አሳጥሬ ልናገር። ቅኔ ወደ አማርኛና ትግርኛ ቢዘምትም መሰረቱ የግዕዝ ቅኝት ነው። ቅኔ ሲዋጣ የሚቃኘው አብይ ጅማት ቋንቋ ሳይሆን የባለ ቅኔው ሀሳብ፣ ቀጥሎም የተቀባዩ አእምሮ ይመስለኛል። በቅኔ መልክ ይመለካል፣ እውቀት ይጠቀሳል፣ ሀሳብ ይጠለቃል። ቋንቋ ምንኩራኩሩ እንጂ ደምስሩ አይመስለኝም። ቅኔን የሚጸንሰው ምሰጣ መሰለኝ። ኢትዮጵያ በአፍጢሙ አካል ተደፋች። ገና በሰማንያ ስምንቱም ቋንቋ ቅኔን ይማሩታል፣ አይወለዱበትም። ግጥም ሲዋጣ ስንኝ ይገጥማል፣ ቤት ይመታል፣ ዜማ ያነበንባል፣ ቋንቋ ይፈነድቃል፣ ተረት ይተረታል፣ ታሪክ ልባት ያገኛል፣ ሙሾ ይወርዳል፣ ለፍቅር ግምጃ ይገባል። ግጥምን የሚያረክሰው የአንዳንድ መስመሮች መበላሸት ሳይሆን የሐሳብ ወይም የስሜት ሐቅ ማጣት ወይም ለገጣሚ ባይተዋር መሆን ነው። ወለሎ ሲዋጣ ሐሳብ በስሜት ይዋጥና ባለጌ እንደወረወረው ርችት እልፊ መሃል ይፈነዳል። የወለሎ ዋና ውበቱ በቋፍ ያለ ሂደቱ መሆኑ ነው። ወለሎ ያነሳሳውን ሁኔታ ወይም ታሪክ ወደ ጎን አድርጎ የሁናቴውን፣ የታሪኩን እንፋሎት ይከተላል። ወለሎ ሲከሽፍ አመድ ከምስሩ እንደተበላቸፈ እንጂ ቱሽ እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶትኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱን። መሰናዷችን ይቀጥላል ከዋዜማ ከዚህ በላይ ቅኔን ግጥምንና ወለሎን በመጠኑ ለመለየት የቀረቡት ሀሳቦች የመነጩት ካራምባ ሆነ ከቆቦ ምንም ልዩነት አያመጣም። ሆኖም የነገርን ምንጭ አለማወቅ እንቅልፍ ለሚነሳቸው አመጣጣቸው ከአራዳ ጊዮርጊስ፣ ከጩታው ጊዮርጊስ፣ ከአዲስ አበባ አዝማሪዎች፣ ከትግራይን ጉርጉሮ፣ ከጎጃም ዘፈን፣ ከወላይታ ሙዚቃ፣ ከዶርዜ ጥበብ፣ ከወለጋ ጌረርሳ፣ ከበገና ቅኝት፣ ከሸገር ኦሮሞ ፈረስ ኮቴር ሩምታ፣ ከሸዋ አማራ ዘፈን ተመራማሪ እንቅልፍ ሲሰጥ ይቀጥል። አስተያየቴ ከምዕራብ የተዘረፈ ላለመሆኑ ምስክሬ ወለሎንና ቅኔን እንጀራና እንጮቴ የማይበላ በቅርብ ሊያውቃቸው አለመቻሉን ነው። ስለ ሶስቱ ሥርዓታት ሳሰላስል ከምዕራብ ያገኘሁት እርዳታ ሳልገፈተር፣ ሳልፈተሽ መለዮ ለባሽ ሳይጮህብኝ ሰርቼ ለማደር እድል ማግኘቴ ነው። ለዚህም በተለይ ለሚኒያፖሊስ ፖሊስ ከተማ ከነውርጩ ምስጋና። በዚህ አባባሉ ሰለሞን ሶስት ቁም ነገሮችን አሳይቷል። አንደኛው የግጥሞቹ ወይም የወለሎቹ የመጽሐፍ ምክንያት የሆነውን ንሸጣን ይመለከታል። በሰለሞን አባባል የጽሁፎቹ መጽሐፍ ምክንያት ንሸጣው ያመጣው ግዴታ እንጂ ሌላ ምንም አይደለም። የግጥሞቹን ሀሳብ ያመጣው ንሸጣ በዚህ መልክ መውጣት ስለነበረበት ግጥሞቹን እንዳመጣጣቸው ጽፏቸዋል። ሁለተኛው ቁም ነገር ትርጉምን የሚመለከት ነው። እርሱ በንሸጣው ምክንያት እነኝህን ግጥሞች የጻፋቸውን ያህል አንባቢዎቹም ግጥሞችን በማንበብ ከየራሳቸውን ንሸጣ ጋር እንዲመሰጡ ይፈልጋል። የግጥሞቹም ትርጉም እርሱ ባለውና በሚያስበው ብቻ የተገደበ ባለመሆኑ አንባቢዎችም በየራሳቸው ንሸጣ ስሜታቸውን ተከትለው ትርጉም ሊያገኙ እንደሚችሉ ፍንጭ ይሰጣል። በመሆኑም የማስተማርም ይሁን እኔን ተከተሉኝ ወይም እንዲህ ማለቴ ነው ለማለት አይዳደውም። እንዲያውም የእርሱ ንሸጣ ግጥሞቹ የተጻፉለት እንዳለቀለት ይናገራል። ሶስተኛው ቁም ነገር የወለሉን ምንነት የሚያሳይበት ነው። ወለሉ ከቅኔና ከግጥም የተለየ የሚያደርጉትን ባህሪያት በማስቀመጥ የወለሉን ምንነት ያሳየናል። የወለሉን ምንጭም በመጠኑ ያብራራል። በ1963 ዓ ም ባሳተመው ልጅነት በተባለው መድበሉ መግቢያ ላይ በተለየ አቀራረብ ይህን የሚመስል ሀሳብ አንጸባርቋል። አንባቢ በግልጽ እንደሚያስተውለው ወለሎ የሚለውን ስያሜ በመጀመሪያው እትም ላይ አይታይም። ይሁን እንጂ የግጥሞቹ ባህሪያት ተመሳሳይ ናቸው። ሰለሞን በልጅነት መድበሉ ላይ ስለ ግጥሞቹ የሚከተለውን ይላል። ሆነም ቀርም እነዚህ የአርባ ተኩል ግጥሞች የተጻፉት መጻፍ ስለነበረባቸው ነው። አልፎ አልፎ ልፈት ለክ ሲሉ ተለቀዋል። ጥቂቶቹ ወንዝ ዳር እንደሚገኝ በጊዜና በውሃ የለዘበ ድንጋይ ተዋጥተዋል። አሻፈሬም ብሎ ይጨነገፉም አሉ የሚበዙት ግን ከረጅም ትግል በኋላ ነፍስ የዘሩ ናቸው እንደየዕለቱ እንደየኮከባቸው በጀ እነሱስ መጻፍ ኖሮባቸው ተጻፉ የገጣሚውስ ጉዳይ ሕፃን ለትንስ እጁ እንኳን መጠለያ የማትሆን ቡችላ ገፍቶ የሚጥላትን ከአፍ አጥሞ የሚወስዳትን ቤት ካልቦካ ጭቃ የሚሰራው ለጊዜያዊ ትግሉ ስፍራን ለመመጠን ሳይሆን አይቀርም እንውረድ እንውረድ ተባባሉና የቦታ ምርጫም አይዶል ደግሞም ቁጭ ብሎ ጭቶ ከማከል ይሻላል። ለራስ አዝኖ ከንፈር ከመምጠጥ በቅርጽ ተክዞ ከንፈርን አለመምጠጥ ይበልጥ ወደፊት ያራምዳል። ሐሳቡን ወደ ውስጥ መመለስ ራስን ያለ ምክንያት እንደ ልጅኖ እመቀመቅ መቸንከር ስለሚሆን የእነሱን ወደ ውጭ መወርወር ቅርጽን ለመፍጠር መታገል ግን ባልታወቀ አቅጣጫም ቢሆን ወደፊት ማዝገም በልጅነት ብስክሌት መጋለብ የሚጥመው ከግር ስለሚያፈጥንና በችኮላ የሚደርስበት የሚደረስበት አድራሻ ስላለ ሳይሆን ውበትን ማስታደድ ወይም ቅርጽን ማስታደድ ራሱ መድረሻ ስለሆነ ነው። ውበቱ የብስክሌቷ ወደ ጎኑ ሳትወድ ቀጥ ብላ መንጎድ ነው። አሪፍነትማ ሲመጣ ማሽከከሩ የሚናቅና ቁም ነገሩ ብስክሌቷን ያላንዳች ድጋፍ መሪዋን ወደ ቀኝ ወደ ግራ በመምታት ብቻ ቀጥ አድርጎ ማቆም ይሆናል። ቅርጽ ይሉታል ይሄው ነው። የብስክሌት ግልቢያን ከግጥም የሚለየው የዚያኛው ቅርጽ ጋላቢው ሲወርድ ባክኖ መቅረት፣ የዚህኛው ቅርጽ ከገጣሚው ሞትና ሕይወት የተለየ ሕይወት ይዞ መገኘት ነው። ሰሎሞን ግጥሞች እና ወለሎች የራሳቸው ባህሪ ያላቸውና የተለየ የግጥም መንገድ ፍተና የሚስተዋልባቸው ናቸው። እንደ ሰለሞን አባባልም የግጥሞቹ ምንጭ ባህላዊ አገር በቀል ግጥሞችና ስነ ቃሎች ጋር ከሚያጓሯቸው ባህርያት ባለፈ ከየትም የተኮረጁ አይደሉም። ከምዕራቡ ዓለምም የተቀዳ ዘይቤ የላቸውም። በመሆኑም ይህ የሰለሞን መንገድ አንድ ቀን በኢትዮጵያ የጃዝ ሙዚቃ ላይ የወጣችውን የመሰለች የድል ፀሐይ በስነ ጽሑፋችን ላይ ስትፈነጥቅ ከኢትዮጵያም አልፎ ለዓለም ስነ ጽሁፍ እንደ ብርቅዬ ተቆጥሮ የሰለሞንንም የኢትዮጵያንም ስም በዓለም እንደገና የሚያስጠራ ኩራት እንደሚሆን እንገምት። እስከዚያው ድረስ እኛው ከራሳችን ቋንቋና ባህል የፈለቀውን ይህን አስገራሚ ስራ እያደነቅን እንቆይ። አንድ ጥያቄም እናንሳ። ለመሆኑ ሰለሞን እነኝህን ስራዎቹን በተመለከተ መድረት ተዘጋጅቶለት ሲናገር የምንሰማው መቼ ይሆን? እስከ ዛሬ ስለ ሰለሞን ስለ ሰለሞን የምንሰማው የህይወት ታሪኩን የተመለከቱ ጉዳዮች ላይ ባተኮሩ የመገናኛ ብዙሃን ስራዎች ብቻ በመሆኑ እምብዛም ስለ ግጥሞቹ እና እርሱን ከሰው ሁሉ የተለየ ያደረገውን ይህን የስነ ጽሁፍ ፈተናውን የተመለከቱ አይደሉም። የእናንተም ባላውቅም ሰለሞንን ስለ ግጥሞቹ እንዲሁም ስለሌሎች ብዙ ጉዳዮች ሲናገር መስማት ይናፍቀኛል። ለዛሬ ያልነውን ከመግታታችን በፊት ግን ከሰለሞን ዘበትልፊቱ የግጥም መድበል የነብሯ ወተት ብሎ ያቀረባትን ግጥሙን አብረናም በብ የነብሯ ወተት ዶፉ የጳጉሜ ክረምት ጅል የወለጋ ዝናብ የማያቋርጥ ግዛቱ የፋሽስት ምሽት ሕፃን አዝላ የኔናት እናት እየተደፋች እየተነስታች ጉስቁል የኔናት እናት መድረኩ ጩታ በቸነፈር ተገርፋ ውጣ ወረዱ የሚያዳፋ አዳላጭ የሕፃን እሪታ ሕፃን አቅፋ እናቴ ተንሸራታ ሂደቱ ፋሽስት የከብት ሐኪም ድዴን አርዶ ጥርሴን ሊነቅል ጥርስ ሳላበቅል በደሜ ታንቄ ልሞት ስንፈራፈር ነብር አልባባ ባትግተኝ እናቴ ቀጥሎ ነበር ጉዞዬ መልስ ሳልጠራ ሳላፈቅር በስመምን ሳልገራ ጓዛ አልነበረኝ ሳልጠቀልል ተሳፍሬ በዘሮበር ችግሩ ለሆን ስል ይምንትሽል ሞት አይኑን ከፍቶ አቻላቻ ከሕፃን ተፋጦ እንዳይመዘግበኝ ስሜ ከኔ ረዝሞ አልፈ አልፈታሁ ነበርና ገና ማን ብሎ ያሳፍረኝ ቋንቋ ጠፍቶን ሳንግባባ ወዴት ይምራኝ የእናቴ ልጅ ሞቴ ማነህ ብሎ የት ይላከኝ አፈታቱ መራር የነብርጡት መጥባቴ ተደናብሮ ድንጉጥ ኑሮ ሞቴ ተረስቶት ያለ ስም መጠራቴ ለጊዜው ጥሎኝ በተጓዘ ሞቴ ፋሽስት ተነቀለ ብዬ ስቼ መሳሳቴ አመጣጡ ተመላሽነቱን እንዴት እንዲህ ይሳት ነው ማናከሱን ሰውን ከሰው እድገት ብሎ ሲመጣ እያላበው እርጉዝ አስወርዶ አራስ የሚሰልበው መልኩ እትብቱን ጥሬ በልቶ ሊሸሽ፣ በደም ተለውሶ ሊያመልጥ እንደገና የሌለንን አግበስብሶ መጣ ተመልሶ የኔን ፊት ለብሶ። ክቡራን አድማጮቻችን ለዛሬ ለምዕራፍ አንድ ያዘጋጀነው ይኸው ነበር። በሌላ ጊዜ በሌላ ምዕራፍ አንድ እስክንገናኝ ድረስ እዚሁ ላይ እናብቃ።